the voice of America። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት በካቢኔ ሹም ሽር እንደሚያካሄዱ ምንጮች ለአሜሪካ ድምጽ ገልጠዋል። የስልጣን መልቀቂያ ጥያቄያቸው በሂደት ሲታይ በቆየው አባዱላ ገመዳ ምትክ አዲስ አፈ ጉባኤ እንደሚመረጥም ከወዲሁ ተጠቁሟል ይላል። ለዝርዝሩ እስክንድር ፍሬው የነገው የኢትዮጵያ ፓርላማ የመጀመሪያ አጀንዳ ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ የሚያደርጉት የካቢኔ ሹምሽር እንደሚሆን የገዢው ፓርቲ ምንጮች ገልጸዋል። በዚህም መሰረት አንደኛ ባሉበት የሚቀጥሉ የካቢኔ ሚኒስትሮች እንደሚኖሩ፣ ሁለተኛ ካሉበት ኃላፊነት ወደ ሌላ ኃላፊነት የሚሸጋሸጉ እንደሚኖሩ ጠቁመዋል። እነዚህ ምንጮች እንዳሉት ባሉበት ከሚቀጥሉት ሚኒስትሮች መካከል ረዘም ላለ ጊዜ ከአሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በቅርበት የሰሩት ዶክተር ወርቅነህ ገበየው አንዱ ናቸው። እናም ዶክተር ወርቅነህ በያዙት የውጭ ጉዳይ ሚኒስትር ኃላፊነት እንደሚቀጥሉ ነው ምንጮቹ ያረጋገጡት። ጠቅላይ ሚኒስትሩንና ምክትላቸውን ጨምሮ ሰላሳ አንድ የነበረውን የካቢኔ አባላት ቁጥር ወደ 30 ዝቅ የሚያደርግ አዋጅ እንደሚጸድቅም ይጠበቃል። የካቢኔ አባላት ቁጥር የሚቀንሰው በአዋጁ መሰረት የእንስሳትና አሳ ሀብት ሚኒስቴር ከእርሻና ተፈጥሮ ሀብት ሚኒስቴር ጋር በመዋሃድ አንድ ሚኒስቴር መስሪያ ቤት ስለሚሆኑ እንደሆነም ምንጮቹ ጠቅሰዋል። የተዋሃደውን የሚኒስቴር መስሪያ ቤት እንዲመሩ የሚሾሙት ደግሞ የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ እንደሚሆኑ ጠቁመዋል። ከፌዴራል ኃላፊነታቸው ወደ ሌላ የኦሮሚያ ክልል ኃላፊነት የተሸጋገሩትን ዶክተር ነገሪ ሌንጮን የሚተካ ሌላ ሰው እንደሚሾምም ይጠበቃል። በዚህም መሰረት የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አቶ መለስ አለም የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር በመሆን ሊሾሙ እንደሚችሉ የምንጮቹ እምነት ነው። የፓርላማው የነገ ስብሰባ ተጨማሪ አጀንዳ አባዱላ ገመዳን የሚተካ አፈጉባኤ መምረጥ ነው። ምንጮቹ እንዳሉት በሂደት ሲታይ የቆየው የእርሳቸው የስልጣን መልቀቂያ ጥያቄ ተቀባይነት ያገኛል፣ ሌላ አፈጉባኤም ይሾማል። ወይዘሮ ሙፈሪያት ከማል አዲሷ አፈጉባኤ እንደሚሆኑም ነው የሚጠበቀው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።